You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasakinoth Mulu programun and date madam at the SBS.com.au <laughs> slash Sam ዶክተር አስራት አጸደ ወይን የጎንደር ዩኒቨርሲቲ ፕሬዚደንት፣ ሰሞኑን የኮቪድ-19 ወረርሽኝን አስመልክቶ ለቀድሞው የዩኒቨርሲቲው ተማሪዎችና ሰራተኞችን አካቶ በአገር ውስጥም በውጭም ያሉ ኢትዮጵያውያን ግለሰቦችና ተቋማት ለጎንደር ዩኒቨርሲቲ ሆስፒታል ይርዳታ እጃቸው እንዲዘረጉ ጠይቀዋል። በንግግሮ መሀል ያለንበት ሁኔታ እጅግ አሳሳቢ ነው የሚል አለ። እጅግ አሳሳቢ ያደረገውና ስጋት ያሳደረባችሁ ከምን አኳየ ነው? አመሰግናለሁ። እንግዲህ እንደሚታወቀው የወረርሽኝ ያልታሰበና በመላ ዓለም የሚገኙ ሕዝቦችን እያስጨነቀ በተለይም ደግሞ አደጉ የሚባሉ ታላላቅ ኃያላን ሀገራትን በዚህ በሽታ እንደተፈተኑ እያየንበት ሲሆን ወደ ታዳጊ ሀገራት ሲመጣ ደግሞ ችግሩ የባሰ ሊሆን እንደሚችል የሚያጠያይቅ አይደለም። ይህን በሽታ ለመከላከል ለማከም በምግብ ግብአቶች በበቂ ሁኔታ የሚገኝ ባለመሆኑ ችግሩ ሊብስ እንደሚችል ይጠበቃል። ከዚህ አኳያ በእኛ በኩል እያደረግናቸው ያሉ ዝግጅቶች፣ በመንግስት በኩል እየተደረጉ ያሉ ዝግጅቶች አበረታች ቢሆንም ካለን ተቋማዊም ሆነ ሀገራዊ አቅም አኳያ በቂ የመከላከያና የህክምና ግብዓቶች አሉ ለማለት አያስደፍርም። ይህም በመሆኑ ነው እንግዲህ ችግሩ ወደ እኛ ሲመጣም ሊብስ እንደሚችል በማሳሰብ ነው ወደ አጋር ወደሚመለከታቸው አካላትም ከመንግስት በተጨማሪ ሌሎች የሚመለከታቸው አካላትም ችግሩ ላይ ሊሳተፉበት ተደጋግፈን ይህን ችግር ማለፍ እንችላለን ከሚል ግንዛቤ ነው የተነሳ ነው። የእርዳታ ጥያቄ በቀጥታ የሚመለከተው አንዱ የጎንደር ዩኒቨርሲቲ ሆስፒታልን በሕክምና ቁሳቁስ ለማሟላት ነው። ምን አይነት ዝግጅቶች አድርጓል? እስካሁን ድረስ የዚህ የቫይረሱ ወረርሽኝ ተጠቂዎች ወደ ሆስፒታሉ መጥተው ሕክምና ለማግኘት ቢሉ በምን መልኩ ነው ተዘጋጅቶ ያለው? ዝግጅቱ ምን ይመስላል? በአሁኑ ወቅት እስካሁን እንግዲህ ችግር ከተከሰተ ጀምሮ የተለያዩ ዝግጅቶችን ስናደርግ ቆይተናል። በዋናነት ይህንን በሽታ ከማከም ይልቅ መከላከሉ ላይ መስራት እንዳለብን በማመናችን በርካታ የትምህርትና ግንዛቤ ማስጨበጫ ዝግጅቶች ስናደርግ ቆይተናል። የጤና ባለሙያዎቻችን፣ ሐኪሞቻችን ለማኅበረሰባችን በሬዲዮም፣ በቴሌቪዥንም በተለያዩ መገናኛ ዘዴዎች ግንዛቤ ማስጨበጥ ስራዎችን ስንሰራ ቆይተናል። በፖስተርም፣ በበራሪ ወረቀትም በከተማ ውስጥ በመንቀሳቀስ ለማስተማር ጥረት ሲደረግ ቆይቷል። ከዛ በተጨማሪ ለግል ንጽህና መጠበቂያ የሚሆኑ በተለይም ደግሞ በዩኒቨርሲቲ ሆስፒታላችን ውስጥ ጤና ባለሙያውና ከበሽተኛ ጋር ቀጥተኛ ግንኙነት ያላቸው ለሚባሉ ሰራተኞች የሳኒታይዘር እና የመሳሰሉ መከላከያዎችን እደላ ሲደረግ ቆይቷል። ሳኒታይዘር በዩኒቨርሲቲያችን በራሳችን የማምረት ስራም ስንሰራ ቆይተናል። ከዚህ በተጨማሪ ተጠርጣሪ የጉዞና የንክኪ ታሪክ ያላቸው ወገኖቻችን የሚቆዩበት የማግለያ ቦታም አዘጋጅተን የተወሰኑ ሰዎችን ተቀብለን የምርመራ ውጤታቸው እስኪመጣ ድረስ የምግብ፣ የመኝታ እና መሰል አገልግሎቶችን እየሰጠን እንገኛለን። እስካሁን ባለው ሁኔታ ውጤቱ ጥሩ ቢሆንም፣ ይሄ ማለት ደግሞ ለቀጣይ አስተማማኝ ስላልሆነ ከምንጊዜውም በላይ መከላከሉ ላይ ትኩረት አድርገን መሄድ እንዳለብን ነው እየሰራን ያለ ነው። ችግሩ ከመጣ ደግሞ የኮሮና በሽታ ሕክምና መስጫ ማዕከልም እንደዚሁ በተለየ ሁኔታ አዘጋጅተናል። ወደ ሶስት መቶ ሀያ የሚሆኑ መኝታ አልጋዎች ያሉት አንድ ትልቅ የሕክምና ማዕከል አዘጋጅተናል። የተቻለውን ግብዓት ለማሟላትም ጥረት አድርገናል። ከዚህ በተጨማሪም በዚህ በሽታ ምክንያት ሊጎዱ የሚችሉ የማህበረሰብ ክፍሎችንም በመለየት ለመደገፍ የሚያስችል ግብረ ኃይል አቋቁመን ከከተማና ከዞን መስተዳደሮች ጋር በቅርበት እየሰራን ለችግረኞች እየደገፍ እንገኛለን። ከዚህ በተጨማሪም ይህን ችግር ለመፍታት ተቋሙ ብቻውን የሚዘልቀውም ስላልሆነ ከተለያዩ አካላት ሀገር ውስጥም ሆነ ከሀገር ውጪ ገቢ በአይነትም ሆነ በገንዘብ የሚያሰባስብ ግብረ ኃይል አቋቁመን የተወሰኑ ግብዓቶችን ከዚህ ቀደም አግኝተናል። ከግለሰቦች በአይነት የተለያዩ ግብአቶችንም ለማሰባሰብ ጥረት እያደረግ ነው የሚገኘው። ምን አይነት የሕክምና ቁሳቁሶችን ነው የምትፈልጉት? ከቁሳቁሶቹስ ባሻገር በገንዘብ በኩል ምን አይነት ድጋፍ ትሻላችሁ? እኛ የምንፈልገው ለጤና ባለሙያዎቻችን ለሐኪሞቻችን በዋናነት የደህንነት መጠበቂያ ያስፈልጋቸዋል። የእነሱ ደህንነት ሲጠበቅ ነው እንግዲህ የሕዝባችንም ደህንነት ሊጠበቅ የሚችለው ትልቅ የጤና ቀውስ ሊፈጠር የሚችለው የጤና ባለሙያዎቻችን ከተጎዱ ነው። ስለዚህ በዋናነት የሚያተኩረው የጤና ባለሙያዎቻችን የደህንነት መጠበቂያ መሳሪያዎች እና ከዚህ በተጨማሪ ደግሞ እንደ መካኒካል ቬንትሌተር አይነት ለበሽተኞች የሚያገለግሉ መካኒካል ቬንትሌተር እና የመመርመሪያ ኪቶች እነዚህን ናቸው። የእኛ ድጋፍ የሚያተኩረው በእነዚህ ላይ ነው። ከዚህ ቀደም ከአንዳንድ በጎ አድራጊ ድርጅቶች የርቀት ሙቀት መለኪያ መሳሪያዎችን ድጋፍ አግኝተናል። አሁን በቅርቡ ደግሞ ከአማራ ልማት ማህበር ለሕክምና መስጫ ማዕከላችን የተለያዩ ቁሳቁሶችን ወደ ሁለት መቶ ሺህ ብር የሚገመት ድጋፍ አግኝተናል። እኛ የምንፈልገው ገንዘቡም ሆነ በአይነት ለእኛ በዋናነት የምንፈልገው እነዚህን መሳሪያዎች በአይነትም ሆነ በገንዘብ ገዝቶ ለማስገባት ነው የምንፈልገው። ስለዚህ በ እዚህ የጎፈንድሚ ጥሪያችን ላይ እንደገለጽ ነው የሚፈለጉት ቁሳቁሶች ጥቅ ናቸው። እነዚህም ገዝተን ማስገባት ነው የምንፈልገው። በመንግስት በኩል የተለያዩ ድጋፎች እየተደረጉ ናቸው። ነገር ግን ቢሰፋ በቂ ናቸው የምንላቸው አይደሉም። ይህም በመሆኑ ነው እንግዲህ እኛም መንግስት ላይ ብቻ ትኩረት አድርገን ከምንሰራ ሌሎች አጋር ግለሰቦች እና ተቋማትን ቢጨመሩበት የበለጠ ዝግጅታችን ሙሉ ያደርገዋል ከሚል ነው የሰራን ያለ ነው። በወረርሽኙ ሳቢያ ተማሪዎቹም እንደዚሁ ወደ ቤታቸው እንዲ ተደርገዋል። ዩኒቨርሲቲው ትምህርት መስጠቱን አቋርጧል። የተማሪዎቹስ ሁኔታ በአሁኑ ወቅት በምን ላይ ነው የሚገኘው? ኮርሶቻቸውን በምን መልኩ እየተከታተሉ ነው ያሉት ነው ወይስ ትምህርታቸው ሙሉ በሙሉ ተቋርጦ ነው ያለው? እስካሁን ባለው ሁኔታ ተቋርጦ ነው ያለው፣ ነገር ግን በቅርብ ጊዜ ውስጥ ለማስጀመር ጥረት እየተደረገ ነው። በሳይንስና ከፍተኛ ትምህርት ሚኒስቴር በኩል የተለያዩ ውይይቶችን አድርገናል። የድህረ ምረቃ ፕሮግራም፣ የማስተርስ እና የፒኤችዲ ፕሮግራም በተገኘው ማለትም በኢሜይልም በተለያዩ ኮንፈረንስ ኮል መገናኛ ዘዴዎች ተጠቅመን ማስቀጠል እንዳለብን አቅጣጫ ተሰጥቷል። እኛም በዛ ለማስኬድ እየተዘጋጀ ነው የምንገኘው። የቅድመ ምረቃ ፕሮግራሞች ተማሪዎቻችን እንደሚታወቀው ከተለያዩ የሀገሪቱ ክፍሎች ከዝቅተኛ የማህበረሰብ ክፍል እና የኢንተርኔት አክሴስ የሌላቸውም ክፍሎች ስለሚገኙ በተቻለ መጠን የመማሪያ ግብአት የሚሆኑ በሶፍት ኮፒ ቲቺንግ ማቴሪያሎችን እንዲያገኙ ለማድረግ ጥረት እየተደረገ ነው። ማቴሪያሎች እየተሰባሰቡ ነው። ስታንዳርዳቸው እንዲጠበቅ የተለያዩ ዩኒቨርሲቲዎች እንደየ አላቸው ግብአት ታስክ ተከፋፍለናል። ይሄ ሲጠናቀቅ ተማሪዎቻችን የተሻለ ማቴሪያል ባሉበት አግኝተው እያነበቡ ቆይተው ሲመለሱ በአጭር ጊዜ ውስጥ አካክሰን ጊዜውን ለመቆጠብ ጥረት እየተደረገ ነው። የድኅረ ምረቃ ፕሮግራሙ ግን በተቻለ ፍጥነት ወደ ስራ የምንድንገባ የተግባባንበት ስለሆነ ተማሪዎቻችንም የኢንተርኔት አክሰስ አላቸው ተብሎም ስለምታመም በአጭር ጊዜ ውስጥ ለማስጀመር ትምህርቱን ለማስቀጠል ነው እየሰራ ያለ ነው። በተለይም በውጭ ሀገር ለሚኖሩ ኢትዮጵያውያን ማህበረሰብ አባላት ልዩ መልክቶ ወይም ጥሪዎ ምንድን ነው? በምን መልክ እንዲያግዞት ይሻሉ? ምን አይነት እገዛዎችን ከዲያስፖራ ማህበረሰብ ይጠብቃሉ? እንግዲህ በውጭ የሚገኙ ወገኖቻችን ይሄ አሁን የገጠመን ችግር ዓለም አቀፋዊ በመሆኑ እነሱም የችግሩ መጠን ይለያይ እንጂ የተለያዩ ፈተናዎች፣ ችግሮች እንዳሉባቸው እኛም እንገነዘባለን ነገር ግን ችግሩ ወደ እኛ ሀገር ሲመጣ ሊብስ እንደሚችል ስለምንጠብቅና በእውቀትም በሀብትም የተሻለ አቅም አላቸው ብለን ስለምናምን የእነሱን እገዛ ፈልገናል። እኛ ከውጪ ማህበረሰብ ከውጭ ከሚገኙ ወገኖቻችን የምንፈልገው በእውቀታቸውም ሊያግዙን የሚፈልጉ ካሉ በሀሳብም እንዲደግፉን በቁሳቁስም ጎፈንድሚ ጥሪያችን ላይ እንደገለጽ ነው። በአይነትም ሆነ በገንዘብ እንዲደግፉን ነው የምንፈልገው። የእኛ የጎፈንድሚ ጥሪያችን ትኩረት የሚያደርገው በግልጽ ለተዘረዘሩት ወደ ስምንት ለሚሆኑ አይተሞች ነው። እነዚህን አይተሞች የምናገኝበትን መንገድ በአይነትም ሊልኩልን የሚፈልጉ ወገኖች ካሉ እኛን ኮንታክት ቢያደርጉን፣ በአይነትም ሊልኩልን ይችላሉ። በጎፈንድሚ በቀረበው ጥሪ መሰረት ደግሞ በገንዘብ ሊደግፉ ነው የሚችሉ የሚችሉትን ያህል እንዲያግዙ ነው የምንፈልገው። ስለዚህ በሶስት መንገድ ነው ወገኖቻችን ላይ ድጋፍ የምንፈልገው፣ በሀሳብ፣ በአይነት እና በገንዘብ በእነዚህ በሶስት መንገዶች የሚችሉትን ያህል አግዘውን ሀገራችን ከተደቀነባት ስጋት እንድትላቀቅ እንዲተባበሩ ነው የምንፈልገው። ጥረታችሁ ፍሬ እንደሚያፈራ እና የብዙ ሰዎችንም ሕይወት እንደምትታደጉ ተስፋችን ነው። ዶክተር አስራት አጸደወይን የጎንደር ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። አይደለም፣ በዚህ ችግር ጊዜ፣ በቀደሙ ጊዜያትም ለዩኒቨርሲቲያችን ትልቅ እገዛ እያደረግልን ስለሆነ እኔም በዩኒቨርሲቲያችን ማህበረሰብ ስም እጅግ አድርጌ ያመሰግናለሁ አንተንም።